የአርባ ስልሳ የቁጠባ ቤቶች መርሃ ግብር ምዝገባ ከተካሄደ አምስት ዓመታት ተቆጠሩ። በወቅቱ ከአንድ መቶ ስልሳ አራት ሺህ በላይ ቤት ፈላጊዎች ተመዝግበዋል። ከነዚህ ተመዝጋቢዎች አንዷ መኖሪያ ቤት ለማግኘት እስካሁን በቁጠባ ላይ ብትሆንም ይደርሰኛል የሚል ተስፋ ግን የላትም። እስካሁን ምንም የአራት ዓመት አሁን አምስተኛ አመቱ ማለት ነው እና ምንም እዚህ ግባ የሚባል ነገር የሆነ ነገር የለም። እንደገና ደግሞ አንዳንድ ቀድመው ለከፈሉ ነው ሙሉ ለከፈሉ ምናምን የከፈሉ ደግሞ ብዙዎች አሉ ምናምን ስለሚባል እኔ ብጤው ጉድ አለ ወይ ከሚል ነው ተስፋ የቋረጠ። በዚህ የቁጠባ መርሃ ግብር ፈጽሞ እምነት አጥቶ ጭራሽ መቆጠቡን ያቋረጠው ግለሰብ ደግሞ ብዙ ነገሮችን ጥያቄ ውስጥ ይከታል። ይሄው ሰንጋተራ ያለው አርባ ስልሳ ሁለት ሺህ ሰባት ሰኔ ላይ ጀምሮ ነው ይተላለፋል ሲባል የነበረው ሁለት ሺህ ሰባት ሙሉ አልቆ ስምንት አልቆ ይሄው ዘጠኝ አለቀ ሶስት አመት ሙሉ ዛሬ ነገ እየተባለ የሚንጓተት ከሆነ ወደፊት የሚሰሩትም እንደዚሁ ነው የሚቀጥለው ማለት ነው። ሌላው አርባ በሞላ እንኳን ተስፋ የለኝም። ከላይ ያሉት አሉ። ከመቶ እስከ አርባ በመካከል የቆጠቡትን ማሰብ ነው። እንዴት ነው ለመካከለኛ ገቢ ኢትዮጵያ ውስጥ ላለ ሰው፣ ለአንድ ደመወዝተኛ ሰው ከእነሱ ጋር ኮምፒት አድርገሽ፣ እነሱ አላማ ብለው ያስጠራቀሙትን ብር ተግባራዊ ሲያደርጉት አንቺ መቼ ነው እዛ ጋር የምትደርሹው? ኮምፕሊት ተስፋ ትቆርጫለሽ። ለቤቶቹ መዘግየትና ለሌሎች ጥያቄዎች ምላሽ ለማግኘት በኢትዮጵያ ንግድ ባንክ የኮሚኒኬሽን ክፍል ተጠባባቂ የጥያቄ ስራ አስኪያጅ የሆኑት አቶ ብልሁ ታክለን አነጋግረናል። በአሁኑ ሰዓት ያለው ሁኔታ ይህንን ይመስላል። ቤቶችን እየተረከብን ነው። ርክክብ ሂደት ላይ ነው ያለነው፣ እየተረከብናቸው ነው። ጨርሳችኋል? አልተረክባችሁ ወይስ ገና አልተጠናቀቀም? እስከ ነገ ድረስ ነበር መሰለኝ ቀነገደቡ ይ በዚህ እንግዲህ ሰኔ ወር ውስጥ እንጨርሳለን ርክክቡ። ሌላው ትልቁ ጥያቄ እጣው መቼ ይወጣል፣ የትኞቹ ቁጣቢዎችስ ናቸው በእጣው የሚካተቱት የሚለው ነው እንግዲህ አሁን ዋናው ትኩረታችን ርክክቡ ላይ ስለሆነ እጣውን እንግዲህ ከርክክቡ በኋላ በምናወጣው የጊዜ ሰሌዳ መሰረት ይሆናል ማለት ነው። መጀመሪያ ላይ ያው የዛሬ አራት አመት አካባቢ ከደንበኞቻችን ጋር የገባ ነው ውል አለ። አስቀድሞ የቆጠበ ቅድሚያ ያገኛል የሚል አለና በዛ መሰረት ነው እንግዲህ ወደፊት የሚገለጸው እንዴት እንደሚሆን። የዋጋ ጭማሪ ይኖራል የሚልም ተሰምቷል። ይህ ትክክል ነው? ቀደም ሲል ከደንበኞች ጋር የፈረምነው ውል ላይም ያው ዋጋው መነሻ ነው። ሊሻሻልም እንደሚችል ውላችን ላይም በፊትም አለ እና እንግዲህ የግንባታ ስራ በአንድ ጊዜ ተከናውኖ ነው የሚያልቅም ስራ ስላልሆነ ሂደቶች አሉት። በዛ መካከል ያው የሰው ኃይልም ይሁን የግንባታ እቃዎች ዋጋ ልዩነት ሊኖር ይችላል ይጠበቃል። በዛ ምክንያት ለውጦች ይኖራሉ ተብሎ ይታሰባል። አቶ በልሁ የዋጋው ልዩነት ወይም የሚደረገው ማሻሻያ መጠን ምን ያህል እንደሆነ ለጊዜው መረጃ የለኝም ብለዋል። የቤቱ ግንባታና ርክክብ ለምን እስካሁን ቆየ? ለሚለው ጥያቄ ደግሞ አቶ በልሁ የባንኩ የስራ ድርሻ አድርገው አይመለከቱትም። እንግዲህ የእኛ ስራ ብድሩን ማቅረብና በኋላ ቤቶቹ ተገንብተው ሲያልቁ ቤቶችን ተረክበው በእጣ ለደንበኞቻችን ማስረከብ ነውና ከዚህ የዘለለ መረጃ የለኝ። በንግድ ባንኩ መረጃ መሰረት ምንም እንኳን መጀመሪያ ላይ ከአንድ መቶ ስልሳ አራት ሺህ በላይ ሰዎች በቤት ቁጠባው መርሃ ግብር ቢመዘገቡም በተግባር አሁን ድረስ እየቆጠቡ የሚገኙት አንድ መቶ አርባ ሁለት ሺህ ገደማ ናቸው። ከእነዚህ መካከል መቆጠብ የሚገባቸውን ሙሉ በሙሉ ያጠናቀቁት አስራ ሰባት ሺህ ገደማ ደርሰዋል። ሲሳይ አየለ የተባሉት የዶቼ ቬለ የፌስቡክ ተከታታይ በጻፉልን አስተያየት፣ ኢትዮጵያ ኮንዶሚኒየም እንደ ችግኝ በቅሎ ቢያደር እንኳን የቤት ችግሩ አይፈታም። መጀመሪያ እንደ ማህበረሰብ መተውና መቀየር የሚገቡን በርካታ አስተሳሰቦች አሉ። ዋናውና ትልቁ የህዝብ ብዛት መጠን ነው። ኢትዮጵያ ውስጥ በታቀደበት ጊዜ የሚጠናቀቅ እርግዝና ብቻ ነው። እርሱም ማኔጅመንቱ የሚሰራው በተፈጥሮ ስለሆነ ነው ብለው አስተያየታቸውን አስቀምጠዋል።